በጦር ላይ ማሰልጠኛ ሰፈር ስልጠና ላይ የነበሩ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደሚፈልጉት የሥራ መስክ ሊሰማሩ መዘጋጀታቸውን ለአሜሪካ ድምፅ ገልጸዋል። ታጣቂዎቹ በተለያዩ የሥራ መስኮች እንዲሰማሩ ምቹ ሁኔታ መፈጠሩን የኦሮሚያ የመንግሥት ኮሚኒኬሽንስ ቢሮ ኃላፊ አቶ አድማሱ ዳምጠው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። ከአዲስ አበባ የአባገዳዮችና የቴክኒክ ኮሚቴውን ጥሪ በመቀበል ወደ ጦላይ ማሰልጠኛ ካምፕ የገቡ የቀድሞ የኦነግ ታጣቂዎች የሥልጠና ቆይታቸውን ጨርሶ መውጣታቸውን ለአሜሪካ ድምፅ ራዲዮ ተናግረዋል። ማቴዎስ ፍቃዱ የቀድሞ የኦነግ ታጣቂ ሲሆን በአሁኑ ወቅት ወደ ንግድ ስራ ለመግባት ስልጠና መውሰዱን ተናግረዋል። ስሙ እንዳይጠቀስ የጠየቀው የቀድሞ የኦነግ ታጣቂ የነበረው አሁን የመንግስት ሰራተኛ ሆኖ መመደቡን አስረድቷል። እኔ የመረጥኩ በሙያይ ገብቼ ማስራት ነው ፈለግኩ ድሮም የጨረስኩ ዲግሪህም በኢንዱስትሪያል ኬሚስትሪ ሲሆን አዳማ አካባቢ ተመድቤ አሁን ስራ ላይ ደርሽ ያለ። አሁን መንግስት የሀገሪቷ የፖለቲካ ምህዳርን ለማስፋት በሰራው ስራ ተፎካካሪ የፖለቲካ ፓርቲዎች በሰላም መንገድ ወደ ሀገር ገብቶ እንድታገሉ ተደርጓል ያሉት የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠ ናቸው። በዚህ መሰረት የቀድሞ የኦነግ ታጣቂዎች በሰላም ገብቶ ህዝባቸውን ባላቸው እውቀትና አቅም እንዲያገለግሉ በተደረገላቸው ጥሪ መሰረት ወደ ሀገር ተመልሷል ያሉት አቶ አድማሱ ታጣቂዎቹ በአሁኑ ወቅት በፍላጎታቸው ስራ መስክ እንድሰማሩ መንግስት ምቹ ሁኔታ ፈጥሯል ብሏል። ከስምንት መቶ በላይ የሆነ ሰራዊት የስልጠና ማዕከል ገብተው ከዛ በኋላ ደግሞ በሚፈልጉት የስራ ዘርፍ ላይ መሰማራት እንደሚችሉ ቃል ተገብተው ነበረ። በዚህም መሰረት ስልጠና ከገቡ መካከል ሰላሳ ስድስቱ ያቋረጡትም ትምህርት መቀጠል እንደሚፈልጉ ፍላጎታቸውን ገልጸው ትምህርታቸውን የሚቀጥሉ ይሆናል። ሁለት መቶ ሀምሳ ዘጠኝ ደግሞ በፖሊስ ሰራዊት ውስጥ በመግባት በፖሊስነት ህዝባቸውን ማገልገል ፍላጎት እንዳላቸው በመግለጽ በቀጣይ የፖሊሳዊ ስልጠናን ወስደው ወደ ስራ የሚሰማሩ ይሆናል። መቶ ሀያ ስድስት የሚሆኑት ደግሞ በተለያዩ የግብርና ዘርፎች ላይ ለመሰማራት ፍላጎት ባሳዩት መሰረት በተለይቶ በየግብርና ግብዓት አቅርቦቱን በተለያዩ ነገሮችም ላይ የሚደረግላቸው ድጋፍ እና ቅድመ ስልጠናዎችን የሚሰጣቸው ይሆናል። ሰባ ሁለት የሚሆኑት ደግሞ የመንግስት ሰራተኞች ነበርን። ስለዚህ ተቀጣሪ ሆነን መስራት ነው የምንፈልገው ተደርጎ ባሉት መሰረት መንግስት ሰራተኛ ሆነው ተቀጥረዋል። የተቀሩት አራት መቶ ሶስት የሚሆኑት በተለያዩ የንግድ ዘርፎች ፍላጎት በማሳየታቸው በዚሁ መሰረት ወደ ስራ የሚሰማሩ ይሆናል። መንግስት የብድር አቅርቦት በማመቻቸት የስራ ቦታ በማመቻቸት የሚሰሩትን ስራ ደግሞ የገበያ ትስስር በመፈጠር አስፈላጊው ክትትልና ድጋፍ የሚያደርግ ይሆናል። ሁሉም በተሰማሩበት ዘርፍ ውጤታማ እንዲሆኑ መንግስት ቁርጠኝነቱን በተግባር የሚያሳይ ይሆናል። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጡ ነኝ ከአዲስ አበባ።